በኦሮሚያ ክልል ምስራቅ ሸዋ ዞን እና በአማራ ክልል ሰሜን ሸዋ ዞን መካከል ያለውን የወሰን ውዝግብ ለአካባቢው የጸጥታ ችግር መነሻ መሆኑ የአካባቢው ነዋሪዎች ተናግረዋል። የአካባቢው ነዋሪዎች እና የሁለቱ ዞን አስተዳዳሪዎች ለውዝግቡ የየራሳቸው ምክንያት ይሰጣሉ። ገልሞ ዳዊት ዝርዝሩን ያሰማናል። በኦሮሚያ ክልል ምስራቅ ሸዋ ዞን የቦሰት ወረዳ እንዲሁም የፈንታሌ ወረዳ ነዋሪዎች ከአጎራባች አማራ ክልል ጋር ያለው የአስተዳደር ወሰን በአግባቡ ባለመከለሉ ለተለያዩ ግጭቶች መንስኤ ሆነዋል ብለዋል። ነዋሪዎቹ ግጭቱ ለበርካታ ዓመታት ያለመፍትሄ ቆይቷል ሲሉም ተናግረዋል። ዋቀዮ ጃቶ የቦሰት ወረዳ ነዋሪ ነው። አነ ናኖ ከነረን ቦሰት ንታ ባሽ ወራ መማናማ ወረዳ ጌሳ። እንዲህ ይላሉ አቶ ዋቆ። ቦሰትና ፈንታለ ወረዳዎች በሰሜኑ በኩል ሰሜን ሸዋን የሚያዋስኑ ወረዳዎች ናቸው። በእነዚህ አካባቢዎች የመሬት ይዞታን የማስፋፋት ምክንያት ግጭቶች ይከሰታሉ። በተጨማሪም የከብቶች ዘርፊያ አለ። ሰዎች በዚህ ምክንያት እየተቸገሩ ነው። ከቦሰት ወረዳ በቦልጨታ እንዲሁም በረደቻ ቀበሌ ማህበር ይህ ሁኔታ በተደጋጋሚ እየተከሰተ ነው። በተለይ በነኚህ ቀበሌዎች ገብተው ብዙ ይዞታን ወስደዋል። ግድያም አለ። ስለዚህ አስቸጋሪ ነው ይላሉ ነዋሪው አቶ ዋቀየው። በአካባቢው ሕገወጥነት እንደሚበራከትም አክለው ይናገራሉ። እንዲህ ይላሉ አቶ ዋቁ አክለው። በሕግ አግባብ የሚደረግ ምንም የለም። ከሁለቱም የክልል መንግስታት ይህንን ቦታ የሚቆጣጠር አካል የለም። በጉልበት ነው መጥተው የያዙት። የኦሮሚያ ክልል አስተዳደር ኃላፊዎችም ምንም ማድረግ አልቻሉም። መሬቱ በጉልበት ስለተወረረ ከአካባቢው ነዋሪ ጋር ጥባ አለ። እናም ይህንን አካባቢ እያስተዳደረ ያለ አካል የለም። በዚህም ነዋሪዎች በጣም እየተቸገሩ ነው። ግመልና ሌሎች እንስሳቶችን የምናሰማራበት ቦታ ነው የተወሰደብን። አካባቢው የሚቆጣጠር አካል ስለሌለው ሰው ገለው የቤት እንስሳት ሲዘርፉ የሚጠይቃቸው አካል የለም። ስለዚህ ነዋሪው በጣም ችግር ውስጥ ነው ይላሉ። አቶ ዋቁ አክለው የአካባቢው የመንግስት ኃላፊዎች ጉዳዩን እንፈታለን ቢሉም ችግሩ አሁንም ሳይቀረፍ ቀርተዋል ይላሉ። እንዲህ ይላሉ አቶ ዋቀውም። አዎ የመንግስት መዋቅር ስለዚህ ችግር በቂ መረጃ አለው። እንደሚገባኝ ከአማራ ክልል ጋር በምክክር እንፈታለን ይባላል ግን መፍትሄ አግኝቶ አያውቅም ህዝቡም

ቀደም ሲል በነበረው የመንግስት አስተዳደር ወቅት ችግሩ እንዲባባስ ተደርጓል። የአካባቢው ማህበረሰብ ችግሩን በምክክር እንዲፈታው ሲደረግ ነበር። ሰሞኑን የተለየ ነገር የለም። ነገር ግን ከሳምንታት በፊት የወሰን ችግር ነው ባንልም የከብቶች ዝርፊያና ሌሎች ወንጀሎች ነበሩ። ያንን የአካባቢው ማህበረሰብ እንዲመክርበት ሆኗል። የወሰን ጉዳይ ደግሞ በተገቢው መንገድ እየተካሄደበት ነው። ከኦሮሚያም ከአማራ ክልልም የተውጣጡ ሰዎች ከአካባቢው ማህበረሰብ ጋር እየመከሩ ናቸው። ነገር ግን በዚህ መካከል ከግጭቱ አትራፊ የሆኑ ሰዎች አሉ። ከኦሮሚያ ክልል ዘርፈው ወደ አማራ ክልል የሚሸሹ አሉ። ከአማራ ክልልም ወንጀል ፈጽመው ወደ ኦሮሚያ የሚመጡ አሉ። አሁን ዋነኛው ችግር ራሱ ይሄ ነው እንጂ የወሰን ጉዳይ ያን ያህል የግጭት መንስኤ እየሆነ አይደለም። አቶ ታደሰ ገብረ ጻዲቅ የአማራ ክልል ሰሜን ሸዋ ዞን አስተዳዳሪ ናቸው። እሳቸውም ልክ እንደ ምስራቅ ሸዋ አስተዳዳሪው አቶ አባቡ ዋቆ በአካባቢው ግጭትን የሚያባብሱ አካላት ከሚሰሩት ውጪ አሳሳቢ የሆነ ነገር የለም ይላሉ። አጠቃላይ ምንጃር ሸንኮራና ምስራቅ ሸዋ ኦሮሚያ ዞኖች እጅግ በጣም ለሌላውም አካባቢ አስተማሪ በሆነ መንገድ ተናበው ተደማምጠው የሚሰሩ አጎራባች በፍቅር የሚሰሩ ዞኖች ናቸው። ከዛዎች በየግለሰብ ፍላጎት ያላቸው አንዳንድ ጊዜ ያልፈው ጫካ መንጥረው ከሰልሚ ያከስላሉ። በአማራውም በኩል እንደዚህ ያደርጋሉ፣ በዛኛውም ሳይድ እንደዚህ ያደርጋሉ። አልፎ አልፎ በግለሰብ ደረጃ ይገዳደላሉ። ልክ የትኛውም ቦታ እንደሚደረገው ማለት ነው እንጂ የተለየ ገጽታ ያለው ወይም ደግሞ የተለየ እንቅስቃሴ ያለበት አካባቢ አይደለም። እንደዛ ግምገማ የለንም። በቅርብም ከዞኑ ጋር ተገናኝተናል። ወረዳዎች ይገናኛሉ፣ የሀገር ሽማግሌዎች ይገናኛሉ። በሀዘንም በደስታም አብሮ የሚኖር ማህበረሰብ ያለበት አካባቢ ነው። የኦሮሚያ ምስራቅ ሸዋ ዞን አስተዳዳሪ አቶ አባቦ ዋቆ የቦሰትና የፈንታለ ወረዳ ነዋሪዎች መሬታችን አለአግባብ ወደ አማራ ክልል እየተጠቀለለ በሚል የሰጡት አስተያየት ትክክል አለመሆኑን ተናግረዋል። በፈንታለ ወረዳ በአዋሳኝ አማራ ክልል ሰሜን ሸዋ አስተዳደር ተተክለዋል የተባሉት አፔላ እርሳቸው ህይዋት ብለው በጠሩት በቅድሞ የኢህአደግ መንግስት አስተዳደር ጊዜ መሆኑን ተናግረዋል። ሲደኒ ናኖው ሰነካ የታፔላ ወይም የምልክት ጉዳይ ዛሬ ተፈጠረ አይደለም። ህወሀት አገር ያስተዳድር የነበረበት ጊዜም ሰዎችን አምጥቶ ካሰፈረ በኋላ ሁለቱን ህዝቦች ለማጋጨት ነው የተከለው። ከዚያ በኋላ እንዲነሳ ሆኖ ነበር፣ ግን ተመልሶ ከስምንት ወራት በፊት ዳግም ተተክሏል። በዚያ ምክንያትም ግጭት ተነስቶ የሰው ሕይወት እየጠፋ ነው ያለው። አሁንም እያልኩ ያለሁት ያን ነው። የወሰን ጉዳይ በሁለቱ ክልል መንግስታት በመፈታት ሂደት ላይ ነው። ለዚህም ያ አግባብ ባለው መንገድ የሚነሳ ይሆናል። ምክንያቱም ያ በኦሮሚያ ክልል ካርታ ውስጥ ነው የተተከለው። የአማራ ክልል ሰሜን ሸዋ ዞን አስተዳዳሪው አቶ ታደሰ ገብረ ጻድቅ በፈንታሌ ወረዳ መተከሉ ስለተነገረው የታፔላ ወይም ምልክት ጉዳይ ተጠይቀው አሁ እንግዲህ ያው ሰው አካባቢ አካባቢ ማየት ሲጀምር እንዲህ አይነት ነገሮች ነበሩ። አሁን ይሄ ከታቴላ ይሄ ወደዛ፣ ይሄ ወደዚህ ነው ም የግጭት መነሻ መሆን የለበትም ተብሎ የሁለቱም የሁለቱ አጎራባች ወረዳዎች ባሉበት ፊት በነበረው ይቀጥል፣ አንነካካ፣ አዳዲስ አጀንዳ አንጨምር። በለውጡ ሀገራችን ወደ አንድ እየመ ባለበት ሁኔታ ትንሽም ትልቅም አጀንዳ እያነሳን ይሄ ባይዚ አመራር ጥያቄ ነው እና ሌላ የፖለቲካ ፍላጎት ያለው ሰው ጥያቄ ነው። ህብረተሰቡማ ማ ትናንትናም አብሮ ኖሯል። አላጣለው የሚያታቴላ እኛ ሳንፈጠር ነበር። የአካባቢ መንገዱም ነበረ፣ ህብረተሰቡ ነበረ። ተጋይቶ ተጣልቶ አያውቅም። እና ለፖለቲካ መጠቀሚያ አናደርገውም። እኛ አመራሮቻችን አመራሮች እጃችን አናስገባ። ችግር አለም ከተባለ የአካባቢው ህብረተሰብ ተወያይቶ እንዴት እንደሚፈታ የመፍቻ መንገዱንም ስለሚያውቀው ለአካባቢው ማህበረሰብ እንተውለት ብለን ቁጭ ብለው ይህን አሁን አዲስ አጀንዳ አድርገን መሄድ የለብንም በጋራ እንልማ ለጋራ ልማት ነው ማሰብ ያለብን የሚል የሁለቱ ክልል ህብረተሰብ መስተዳደሮችን ባሉበት ተወያይተን ይህን ይዘን ወርደን እስከታ ድረስ ይሄን ይዘን እየሰራን እንዳለን ነው የምናውቀውና አሁንም ያለ መረጃ እንደዛ ነው። የእኛም ፍላጎት ለህብረተሰቡ ነው ካልን የህብረተሰቡ ችግር ነው ካልን የችግሩ መፍቻ መንገድም ሊሆን የሚችለው ራሱ ህብረተሰቡ ስለሆነ ህብረተሰቡ ይፈተዋል ችግሩን። ከታፔላ ጋር በተያያዘ የሚነሱ ጉዳዮች አሉ፣ እንዳነሳው ማለት ነው። አቶ ታደሰ አክለው በአሁኑ የወሰው ውዝግቡ ከሁለቱ ዞኖች አስተዳደር በላይ የሆነ ክስተት የለም ብለዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ